ትኩረት በአፍሪካ ከጎርጎሪዮሳዊው መጋቢት 2013 ዓ ም ወዲህ ውዝግብ ባላቋረጠባት ማዕከላዊ አፍሪቃ ሪፐብሊክ ውስጥ በወቅቱ የመጀመሪያዎቹ የዘር ማጥፋት እርምጃ ምልክቶች እየታዩ ነው ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ከጥቂት ጊዜ ወዲህ የተጠናከረው ግጭት እየከፋ ሊሄድና ሀገሪቱንም ወደ ዘር ፍጅት ሊያመራት እንደሚችል የተባበሩት መንግስታት ድርጅት የአስቸኳይ ጊዜ እርዳታ አስተባባሪ ስቴፈን ኦብሪየን ጠቁመው ዓለም አቀፉ ማህበረሰብ በአፋጣኝ እርምጃ እንዲወስድ አሳስበዋል። የዓለሙ መንግስታት ድርጅት ሲቪሉን ሕዝብ ለመከላከልና በፕሬዚደንት ፎውስተን አርሻንጅ ቷዴራ የሚመራውን የማዕከላዊ አፍሪቃ ሪፐብሊክ መንግስትን ለመደገፍ በዝችው ሀገር ያሰማራውን 12500 ሰላም አስከባሪ ቁጥርም እንዲያሳድግ ስቴፈን ኦብሪየን በተጨማሪ ጠይቀዋል። በተለይ በተቀናቃኝ አማጽያን ቡድኖች መካከል በሚካሄደው ውጊያ የተባበሩት መንግስታት ድርጅት ወታደሮችና ሲቪሎችም ሰለባ ሆነዋል። በዚህ በተያዘው ጎርጎርዮሳዊ 2017 ዓ ም ብቻ እንኳን 800 ሲቪሎች ተገድለዋል። ከአንድ ሚሊዮን የሚበልጥ ሰውም ተሰዷል። ሀገሪቱን ከጥቂት ጊዜ በፊት የጎበኙት ስቴፈን ኦብሪያን እንዳስታወቁት ከ4.5 ሚሊዮኑ የማዕከላዊ አፍሪካ ሪፐብሊክ ህዝብ መካከል በቀጠለው የኃይል እርምጃ ሰበብ የተፈናቀለው ሰው ቁጥር አምና በዚሁ ጊዜ ከተመዘገበው በአርባ ከመቶ ከፍ ብሏል። ታዛቢዎች እንዳመለከቱትም በሙስሊም የሴሌካና የክርስቲያኖቹ ጸረ ባላካ አማጽያን ቡድኖች መካከል በዚህ ሳምንት እንደ አዲስ ያገረሸው ውጊያ በብዙ የሀገሪቱ አካባቢዎች የኃይሉን ተግባር አባብሶ ብዙዎችን ለመፈናቀል ዳርጓል። የሀገሪቱ የሰብአዊ መብት ይዞታም እጅግ አስከፊ ሆኗል። በውጊያው ወቅት የተፈጸመው ዘግናኝ ጥቃት እጅግ አሳሳቢ ደረጃ ላይ መድረሱን በማዕከላዊ አፍሪካ ሪፓብሊክ የሚሰሩ ዓለም አቀፍ የእርዳታ ድርጅቶችም አስታውቀዋል። በኃይሉ ተግባር ሰበብ ምንም ስራ መስራት አልቻልንም። ሁሌ የጥቃት ኢላማ በሆንበት እና ሰራተኞቻችንም በሚጠቁባት ሀገር ውስጥ ለመስራት አልቻልንም ሲሉም አምስት ዓለም አቀፍ የእርዳታ ድርጅቶች ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ በጋራ በላኩት ግልጽ ደብዳቤ አመልክተዋል። የሰብአዊ መብት ተሟጋች ድርጅቶችም የሁኔታውን አሳሳቢነት አጉልተዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት የሂውማን ራይትስ ዎች ባልደረባ ሉዊስ ማጅ በዝቺው አፍሪካዊት ሀገር የሰላም ማስከበሩን ተግባር በማከናወን ላይ የሚገኘው የተባበሩት መንግስታት ድርጅት ተጨማሪ እርምጃ እንዲወስድ ጠይቀዋል። እነዚህ አማጽያን መሰረታዊ የሰብአዊ መብት እንኳን የማያከብሩ ናቸው። የጦር ወንጀል ይፈጽማሉ። ይህም ነው ሁኔታውን አሳሳቢ ያደረገው። እና በእነዚህ ተቀናቃኝ ቡድኖች መካከል ሰላማዊ ውይይት ማካሄድ፣ ወንጀል የፈጸሙትንም በኃላፊነት መጠየቅና በተወሰነ ደረጃም የጦር መሳሪያ ትጥቅ ማስፈታት የሚቻልበትን ቅድመ ሁኔታ ማመቻቸት እንግዲህ በሀገሪቱ እዚህም እዚያ የተሰማራው የተባበሩት መንግስታት ድርጅት ተግባር መሆን ይኖርበታል። እርግጥ ሉዊስ ማጂ ያቀረቡት ሀሳብ የሚደገፍ ነው። ይሁንና ሀሳቡን በተግባር መተርጎሙ ከአቅም በላይ እንደሆነ ነው የሚነገረው። የሰብአዊ መብት ድርጅቶች ባወጧቸው ዘገቦች መሰረት ምንም እንኳን 12500 የተባበሩት መንግስታት ድርጅት ሰላም አስከባሪዎች በሀገሪቱ ቢሰማሩም፣ አማጽያኑ ቡድኖች በወቅቱ ከሰባ ከመቶ በላይ የሚሆነውን የሀገሪቱን አካባቢ ተቆጣጥረዋል። የሴሌካ አማጽያን በጎርጎሪዮሳዊው መጋቢት 2013 ዓ ም የቀድሞ የማዕከላዊ አፍሪቃ ሪፐብሊክ ፕሬዚደንት ፍራንሷ ቦዚዜን ከስልጣን ካስወገዱ በኋላ በሀገሪቱ ያስፋፉትን የኃይል ተግባር ለማስቆም በ2014 ዓ ም የቀድሞዋ ቅኝ ገዢ ፈረንሳይና የአፍሪቃ ህብረት ወታደሮች ወደ ኋላም ላይ የተባበሩት መንግስታት ድርጅት ሰላም አስከባሪ እጓድ በምህፃሩ የሚኑስካ ወታደሮች በሀገሪቱ ቢሰማሩም ተግባራቸው ከመዲናይቱ ባንጊና ከአካባቢዋ አለማለፉ ችግሩን እንዳላስወገደ ቻተም ሀውስ የተባለው የብሪታንያውያኑ ፖለቲካ ተቋም ተንታኝ ፖል ሜሊ ከዶይተቬለ ጋር ባደረጉት ቃለምልልስ አስረድተዋል። ሀገሪቱ ባለፉት ሁለት ዓመታት ካየነው በባሰ ሁኔታ ወደ ከፋው የኃይል ተግባር ልትመለስ የምትችልበት ትልቅ ስጋት ውስጥ ትገኛለች። ይህም ሊሆን የቻለው የተባበሩት መንግስታት ድርጅትና ፈረንሳይ ባደረጉት ጣልቃ ገብነት መዲናዋን ባንጊ ብቻ አረጋግተው ሰሜኑንና ምስራቃዊውን የሀገሪቱን ከፊል ለጦር ባላባቶች የተዉበት ድርጊት ነው አሁን ለሚታየው ሁኔታም ተጠያቂ ነው። ከዚሁ አካባቢ መካከልም አንዳንዱ ግዙፍ የማዕድን ይዘት አለው። ለምሳሌ ብሪያ በአልማዝ ማዕድን ይዘቱ ይታወቃል። እና እነዚህ የጦር ባላባቶች የራሳቸውን ኢኮኖሚያዊ ጥቅም ለማረጋገጥ ሲሉ በማዕድን ከታደለው አካባቢ ብዙውን ለመቆጣጠር ውጊያቸውን ቀጥለዋል። የሴሌካ የጦር ክንፍ አዛዥ ኑረዲን አዳም በሚመሩትና ራሱን የማዕከላዊ አፍሪካ ሪፐብሊክ ዳግም ውልደት የሕዝብ ግንባር በምህፃሩ ኤፍፒአርሲ ብሎ በሚጠራው ቡድን ውስጥ በወቅቱ ልዩነቱ እየገዘፈ መሄዱ ቡድኑ እንዳይከፋፈልና የሀገሪቱን ችግርም ይበልጡን እንዳያወሳስበው ስጋት መኖሩን ተንታኙ ገልጸዋል። ከመጋቢት 2016 ዓ ም ወዲህ በስልጣን ላይ የሚገኘው ፕሬዚደንት ፎስተን አርሾን ቱዋዴራ የሚመሩት የማዕከላዊ አፍሪካ ሪፐብሊክ መንግስትም የኃይሉን ተግባር ማስቆም እስካሁን አልተሳካለትም። እንደ ፖለቲካ ተንታኙ ፖል ሜሊ አስተያየት ደካማ የሚሉት ይኸው የሀገሪቱ መንግስት የአማጽያን ቡድን መሪዎችን በድርድር በፖለቲካው ስልጣን መዋቅር ውስጥ ማዋሃድ አልቻለም። የጦር ወንጀል ፈጸሙ የሚባሉትን አማጽያንንም በኃላፊነት የሚጠይቅ ልዩ ፍርድ ቤት ቢቋቋምም እስካሁን ስራውን አልጀመረም እና አማጽያኑ በኃላፊነት እስካልተጠየቁ ድረስ ውጊያውን እንደማያቆሙ ፖል ሜሊ ግምታቸውን ሰጥተዋል። እርግጥ በማዕከላዊ አፍሪቃ ሪፐብሊክ መንግስትና በአማጽያን ቡድኖች መካከል ባለፈው ሰኔ ወር አንድ የሰላም ውል ተፈርሞ እንደነበር የሂዩማን ራይትስ ዎች ባልደረባ ሉዊስ ማች አስታውሰዋል ግን ብዙም ሳይቆይ የማዕድኑ አልማዝ ማዕከል በሚባለው በብሪያ አካባቢ በተቀናቃኝ አማጽያን ቡድኖች መካከል በፈነዳው ውጊያ ሰበብ ውሉ ወዲያው መፍረሱንና በውጊያው ከሁለቱም ወገኖች ከአንድ መቶ የሚበልጥ ሰው መገደሉን ማጃ አስታውቀዋል። ሁኔታዎች ይህን በመሰሉበት በአሁኑ ጊዜ የማዕከላዊ አፍሪቃ ሪፓብሊክን ለማረጋጋት ብቸኛው መንገድ የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ በምህጻሩ ሚኑስካን ማጠናከር ብቻ መሆኑን የቻተም ሀውስ ተንታኝ ፖል ሜሊ አስረድተዋል። የተባበሩት መንግስታት ድርጅት ጓድ ተልእኮ በአፋጣኝ ሊጠናከር ይገባል በሚለው ጉዳይ ላይ በሁሉም ዘንዳ ስምምነት ያለ ይመስላል። ማዕከላዊ አፍሪቃ ሪፐብሊክን በመሰለች ትልቅ ሀገር ውስጥ የመጓጓዣው ግንኙነት ቀላል ስላልሆነ ጓዱ ተጨማሪ ሄሊኮፕተሮች፣ አውሮፕላኖችና ተጨማሪ ወታደሮች እንዲቀርቡለት ጠይቋል። በቅርቡም በሚገባ የሰለጠነ ፈጣን አጥቂ ጦር ከዛምቢያ ይላክለታል ተብሎ ይጠበቃል። እርግጥ ፈረንሳውያኑ ወታደሮች ከማዕከላዊ አፍሪካ ሪፐብሊክ ለቀው ወጥተዋል ግን በጎረቤት ቻድ የጦር ሰፈር ስላላቸው ለሰላም አስከባሪው ጓድ ሚኑስካ የተጨማሪ ሄሊኮፕተሮች አቅርቦትን በተመለከተ ሊረዱ ይችሉ ይሆናል። ይሁንና ዓለም አቀፉ ማህበረሰብ በማዕከላዊ አፍሪቃ ሪፐብሊክ ለተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ በምህፃሩ ለሚኑስካ ተጨማሪ ጦር የማዋጣት ፍላጎት እንደሌለው ፖል ሜል ያስታውቀዋል። በማሊ አንጻር ማዕከላዊ አፍሪካ ሪፐብሊክ ለሌላው የዓለም ከፊል ስልታዊ ስጋት የደቀነች ሀገር ሆና አለመታየቷ ትልቅ ችግር ሊሆን ይችላል። ግጭትና ሁከት ከቀጠለባት ማዕከላዊ አፍሪካ ሪፐብሊክ ዜጋ መካከል ከየሁለቱ አንዱ በእርዳታ ላይ ጥገኛ ነው። በተባበሩት መንግስታት ድርጅት የልማት መመዘኛ መዘርዝር ውስጥ የማዕከላዊ አፍሪካ ሪፐብሊክ እጅግ ድሆች ከሚባሉት ሀገራት መካከል የመጨረሻው ደረጃ ላይ ትገኛለች። የፖለቲካ ተንታኙ ፖል ሜሊ እንደሚሉት ማዕከላዊ አፍሪካ ሪፐብሊክ እስካልተረጋጋችም ድረስ ይህን ሁኔታ መለወጡ አዳጋች ነው የሚሆነው።